የመን ሰላም ነች። ከትውልድ ቀያቸው ተነስተው በጅቡቲ ኦቦክ አልያም በሶማሊያ ቦሳሶና ሙቅዲሹ የኤደን ባህረ ሰላጤን በማቋረጥ የመን ከተሳካላቸው ደግሞ ሳዑዲ አረቢያ ለመግባት ለሚሹ ኢትዮጵያውያን በህገ ወጥ የሰዎች አዘዋዋሪዎች የሚነገር ተረት ነው። የየመንን ጥንቅጥ፣ የሳዑዲ አረቢያ እና አጋሮቿን የአየር ጥቃት፣ የእስላማዊ ታጣቂ ቡድኖችን ድርጊት ተደብቀው የመን ሰላም ነች ይሏቸዋል። ህገ ወጥ የሰዎች አዘዋዋሪዎች ያመኗቸውን ከመኖሪያ ቀያቸው አፈናቅለው ከመከራ ይከቷቸዋል። አቶ ቴዎድሮስ ጌታቸው በዓለም አቀፉ የስደተኞች ድርጅት ባለሙያ ናቸው። መንገድ ላይ ሲሄዱ ደግሞ የተለያዩ ችግር ይደርስባቸዋል። ምክንያቱም የሚሄዱት በበረሃ ላይ ነው። በተለይም በጅቡቲ አድርገው ወደ የመን ለመግባት የሚያደርጉት ነገር በባህር ላይ ይሻገሩ የሚደርስባቸው የመስማት ምናምን ካለ በአጋቶች የመያዝ ነገር አለ። በአጋቶች ሲያዙ ደግሞ ከቤተሰቦቻቸው ገንዘብ እንዲያስልኩ ለማድረግ ሲባል ብቻ የሚገረፉ የተለያዩ አይነት ችግር የሚደርስባቸው በአካል ጉዳት ላይ ሴቶቹ ላይ ለአስገድዶ መድፈር የሚደረጉ በርካታ ወጣቶች እንዳሉ ነው። ብዙ ችግር የደረሰባቸው ሰዎች ምክንያቱም የምን የመዳረሻ አገር ብቻ ሳይሆን የመተላለፊያ አገር ነው። በተባበሩት መንግሥታት ድርጅት የስደተኞች ከፍተኛ ኮሚሽን መረጃ መሰረት አሁን በየመን 257645 ስደተኞችና 8674 ተገን ጠያቄዎች ይገኛሉ። ከእነዚህ መካከል ከፍተኛውን ቁጥር የሚይዙት የኢትዮጵያ፣ ሶማሊያና ኤርትራን የመሳሰሉ የምስራቅ አፍሪቃ ሀገራት ዜጎች ናቸው። የመን የተሻለ የስራ ዕድልና የኑሮ ሁኔታ ፍለጋ ወደ ሳዑዲ አረቢያ እና ወደ ሌሎች የመካከለኛው ምስራቅ ሀገራት ለመጓዝ የኢትዮጵያውያን ስደተኞች መሸጋገሪያ ነች። በህገወጥ የሰዎች አሸጋጋሪዎች አማካኝነት ከጅቡቲ ተነስተው የቀይ ባህርን በጀልባ በማቋረጥ የመን የሚገቡት ኢትዮጵያውያን ስደተኞች ብዙ ጊዜ ሀሳባቸው አይሳካም። አቶ ቴዎድሮስ ዓለም አቀፉ የስደተኞች ድርጅት ከ3478 በላይ ስደተኞችን ወደ ኢትዮጵያ መመለሱን ይናገራሉ። ጀልባ እንዲሁም በአውሮፕላን ወደ ሀገር ውስጥ እንዲገቡ የተደረጉት እንዲመለሱ የተደረጉት ወደ አንድ ሺ አራት መቶ ሀያ ዘጠኝ ኢትዮጵያውያን ናቸው። ከዚያም ባሻገር ደግሞ በመንግስት ወደ አራት ሺ አራት መቶ አርባ ሁለት የሚጠጉ ተመልሰዋል። ከነዚህም ውስጥ በአጠቃላይ ወደ ሶስት ሺ አራት መቶ ሰባ ስምንት ሰዎች ወደ ሀገራቸው ከገቡ በኋላ ከኤርፖርት አቀባበል ጀምሮ ከዛም የጊዜያዊ ማቆያ ማረፊያ ቦታ የትራንስፖርት፣ የሕክምና የሚያስፈልጋቸው ድጋፍ ተደርጎላቸው ወደ ትውልድ አካባቢያቸው እንዲመለሱ ነው የተደረገው። ዓለም አቀፉ የስደተኞች ድርጅት በየመን ዋና ከተማ ሰንዓ የሚገኘው የኢትዮጵያ ኤምባሲ የስደተኞችን ማንነት የማጣራት ስራ ካከናወነ በኋላ ተመላሾችን ያጓጉዛል። ድርጅቱ በዋነኛነት በየመን ባለው አለመረጋጋት ምክንያት በነፍስ አድን ስራ ላይ ትኩረት ማድረጉን አቶ ቴዎድሮስ ጌታቸው ተናግረዋል። ስደተኞቹ ወደ ኢትዮጵያ ከተመለሱ በኋላ የትራንስፖርትና አስፈላጊ ጉዳዮችን በማሟላት ወደ ትውልድ ቀያቸው እንዲመለሱ ያግዛል። ዓለም አቀፉ የስደተኞች ድርጅትም ይሁን የኢትዮጵያ መንግስት በየመን ባለው ወቅታዊ ሁኔታ ምክንያት ስደተኞችን የመታደግ ስራ ቢያከናውኑም በተቃራኒው ወደ የመን የሚጓዙ ደግሞ በርካታ ናቸው። ባለፈው ሳምንት የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን እርስ በርስ ጦርነት ከተጀመረበት ከወርሃ መጋቢት ጀምሮ ከ10 ሺህ በላይ ሰዎች ወደ የመን መጓታቸውን አስታውቆ ነበር። ከነዚህ መካከል የኢትዮጵያ ሶማሊያና ኤርትራ ዜጎች ይገኙበታል። አሁንም ግን በአየርም ይሁን ወደ አገራቸው መመለስ የሚፈልጉ ስደተኞች በየመን አሉ። አቶ ቴዎድሮስ በሚቀጥለው ሳምንት 284 ኢትዮጵያውያን በየመን ከሄዴዳ ተነስተው በጀልባ ወደ ጅቡቲ ለማጓጓዝ ዝግጅት መደረጉን ይናገራሉ። ሆዴዳ በሚባለው ቦታ ላይ በአሁኑ ሰዓት ወደ 284 የሚደርሱ ኢትዮጵያውያን እዛ አሉ። በዚህ በቀጣይ ሳምንት ውስጥ በጀልባ ወደ ጅቡቲ፣ ከጅቡቲ ወደ አዲስ አበባ እንዲገቡ ይጠበቃል።